Mehariq Basic Course, Unit 37. Basic sentences for learning. You yandan roo taklaik zaza yeren dadhi sawa mal no. You you yandan roo taklaik zaza yeri ከኢትዮጵያ የትኛው ክፍል በጣም ይሞቃል? ዝቅታ ማለት ቆላ። አብዛኛውን ጊዜ በቀይ ባህር ዙሪያና በዝቅተኛ ቦታዎች ማለት በቆላው ውስጥ በጣም ይሞቃል። ደጋ፣ ቀዝቃዛ በከፍተኛ ቦታዎች ማለት በደጋው ቀዝቃዛ ነው። ወይናደጋ፣ ተስማሚ በመካከለኛው ቦታ ማለት በወይና ደጋው የሚገኘው አየር ተስማሚ ነው። የክረምት ወራት ኢትዮጵያ ስንት የክረምት ወራት አሏት? በረዶ ኢትዮጵያ ውስጥ ሁለት የክረምት ወራቶች አሉ። ነገር ግን እንደ እናንተ ክረምት በረዶ የለውም። አይተው ያውቃሉ? በረዶ አይተው ያውቃሉ? አይቼ አላውቅም። የለም እስካሁን ድረስ በረዶ አይቼ አላውቅም። ኃይል ኃይል በጣም በኃይል ይዘንባል። ኃይለኛ ኃይለኛነት ንብረት አዎ አንዳንዴ ኃይለኛ ዝናብ ይዘንባል። ከዝናቡም ኃይለኛነት የተነሳ ወንዞቹ በጣም ይሞሉና ንብረት ያጠፋሉ። አደጋ አደገኛ አሁን የዝናቡ ወራት ቀርቧል። ስለዚህ ጠቅላ ግዛቶችን በመኪና እየተጓዝኩ ለማየት አደገኛ ይመስለውታል። ተራራማ አውሮፕላን አይሮፕላን፣ ሮፕላን በክረምት ሆነ በበጋው ኢትዮጵያ ተራራማ አገር ከመሆኗ የተነሳ ብዙ መልካም መንገዶች የሏትምና በአውሮፕላን ቢሄዱ ይሻላል። አየር መንገድ። ለመሆኑ የኢትዮጵያ አየር መንገድ በየጠቅላይ ግዛቱ ዋና ከተማዎች ያርፋል? አዎ፣ በየጠቅላይ ግዛቱ ዋና ከተማዎች ሁሉ ያርፋል። እንግዲያስ በአውሮፕላን እጓዛለሁ። ስላደረጉልኝ እርዳታ አመሰግንዎታለሁ። ጤና ይስጥልኝ። ጤና ይስጥልኝ። መልካም ጉዞ እመኝ እለዎታለሁ። የእያንዳንዱ ጠቅላይ ግዛት አየር እንደ አዲስ አበባ መልካም ነው? የለም የእያንዳንዱ ጠቅላይ ግዛት አየር የተለያየ ነው። ከኢትዮጵያ የትኛው ክፍል በጣም ይሞቃል? አብዛኛውን ጊዜ በቀይ ባህር ዙሪያ እና በዝቅተኛ ቦታዎች ማለት በቆላው ውስጥ በጣም ይሞቃል። በከፍተኛ ቦታዎች ማለት በደጋው ቀዝቃዛ ነው። በመካከለኛው ቦታ ማለት በወይና ደጋው የሚገኘው አየር ተስማሚ ነው። ኢትዮጵያ ስንት የክረምት ወራት አሏት? ኢትዮጵያ ውስጥ ሁለት የክረምት ወራቶች አሉ፣ ነገር ግን እንደ እናንተ ክረምት በረዶ የለውም። በረዶ አይተው ያውቃሉ? የለም፣ እስካሁን ድረስ በረዶ አይቼ አላውቅም። በጣም በኃይል ይዘንባል። አዎ፣ አንዳንዴ ኃይለኛ ዝናብ ይዘንባል። ከዝናቡም ኃይለኛነት የተነሳ ወንዞቹ በጣም ይሞሉና ንብረት ያጠፋሉ። አሁን የዝናቡ ወራት ቀርቧል። ስለዚህ ጠቅላይ ግዛቶቹን በመኪና እየተጓዝኩ ለማየት አደገኛ ይመስልዎታል? በክረምት ሆነ በበጋው ኢትዮጵያ ተራራማ አገር ከመሆኗ የተነሳ ብዙ መልካም መንገዶች የሏትምና በአውሮፕላን ቢሄዱ ይቻላል። ለመሆኑ የኢትዮጵያ አየር መንገድ በየጠቅላይ ግዛቱ ዋና ከተማዎች አርፋል? አዎ፣ በየጠቅላይ ግዛቱ ዋና ከተሞች ሁሉ ያርፋል። እንግዲያስ በአውሮፕላን እጓዛለሁ። ስላደረጉልኝ እርዳታ አመሰግነውታለሁ። ጤና ይስጥልኝ። መልካም ጉዞ መኝ የእያንዳንዱ ጠቅላይ ግዛት አየር እንደ አዲስ አበባ መልካም ነው? የለም። የእያንዳንዱ ጠቅላይ ግዛት አየር የተለያየ ነው። ከኢትዮጵያ የትኛው ክፍል በጣም ይሞቃል? አብዛኛውን ጊዜ በቀይ ባህር ዙሪያና በዝቅተኛ ቦታዎች ማለት በቆላው ውስጥ በጣም ይሞቃል። በከፍተኛ ቦታዎች ማለት በደጋው ቀዝቃዛ ነው። በመካከለኛው ቦታ ማለት በወይና ደጋው የሚገኘው አየር ተስማሚ ነው። ኢትዮጵያ ስንት የክረምት ወራት አሏት? ኢትዮጵያ ውስጥ ሁለት የክረምት ወራቶች አሉ። ነገር ግን እንደናንተ ክረምት በረዶ የለውም። በረዶ አይተው ያውቃሉ? የለም። እስካሁን ድረስ በረዶ አይቼ አላውቅም። በጣም በኃይል ይዘንባል? አዎ አንዳንዴ ኃይለኛ ዝናብ ይዘንባል። ከዝናቡም ኃይለኛነት የተነሳ ወንዞቹ በጣም ይሞሉና ንብረት ያጠፋሉ። አሁን የዝናቡ ወራት ቀርቧል። ስለዚህ ጠቅላይ ግዛቶቹን በመኪና እየተጓዝኩ ለማየት አደገኛ ይመስለዎታል? በክረምት ሆነ በበጋው ኢትዮጵያ ተራራማ አገር ከመሆኗ የተነሳ ብዙ መልካም መንገዶች የሏትም እና በአውሮፕላን ቢሄዱ ይሻላል። ለመሆኑ የኢትዮጵያ አየር መንገድ በየጠቅላይ ግዛቱ ዋና ከተሞች ያርፋል? አዎ፣ በየጠቅላይ ግዛቱ ዋና ከተሞች ሁሉ ያርፋል። እንግዲያስ በአውሮፕላን እጓዛለሁ። ስላደረጉልኝ እርዳታ አመሰግነውታለሁ። ጤና ይስጥልኝ። ጤና ይስጥልኝ። መልካም ጉዞ እመኝ ለውታለሁ የአሜሪካንን አገር ጐብኝተው ያውቃሉ? ወደፊት መጐብኘት እፈልጋለሁ እንጂ ከዚህ በፊት ጐብኝቼው አላውቅም። የአዲስ አበባን ከተማ አቀማመጥ ይወዱታል? ማናቸውንም የከተማ አቀማመጥ ወድጄ አላውቅም። ስለ ልጆ ወሬ ሰምተው ያውቃሉ? የለም፣ ሰምቼ አላውቅም። የምትሄዱበትን ቦታ አይታችሁ ታውቃላችሁ? የለም፣ አይተነው አናውቅም። እቈላ ውስጥ ብዙ ጊዜ ኖራችሁ ታውቃላችሁ የለም ኖረን አናውቅም እከፍተኛ ቦታ ላይ ለመኖር ፈልገች ታውቂያለሽ የለም ፈልግ አላውቅም! ቀዝቃዛ ቡና ጠጥተህ ታውቃለህ የለም ጠጥቼ አላውቅም። የአዲስ አበባ ከተማ አየር እንደ ወይና ደጋ ነው። እኔ አዲስ አበባ ሄጄ አላውቅም። ስለዚህ ስለ አየሩ ልነግርህ አልችልም። በክረምቱ ወራት ወደ አዲስ አበባ ሄዳችሁ ታውቃላችሁ? የለም፣ ሄደን አናውቅም። በአሜሪካ ውስጥ በረዶውን ወድኸው ታውቃለህ? ወድጀው አላውቅም። ኃይለኛ ዝናብ ሲዘን አይታችሁ ታውቃላችሁ? አዎ፣ አይተናል። በአሜሪካ ውስጥ የክረምቱን ወራት አይተውት ያውቃሉ? አዎ፣ ባለፈው የክረምት ወራት አሜሪካ ውስጥ ነበርኩ። ዋሽንግቶን ውስጥ መንገድ ጠፍቶ ያውቃል? አንድ ጊዜ ጠፍቶኝ ነበር። ንብረትህ ጠፍቶብህ ያውቃል? አዎ፣ ጠፍቶብኝ ያውቃል። በቀን ከሀምሳ ብር በላይ አጥፍታችሁ ታውቃላችሁ? አዎ፣ አንዳንዴ እናጠፋለን። የመኪና አደጋ ደርሶብህ ያውቃል? የለም፣ ደርሶብኝ አያውቅም። እተራራ ላይ ሆነ ከተማውን አይተኸው ታውቃለህ? አዎ አንድ ጊዜ አይቸዋለሁ። በአይሮፕላን ሄደህ ታውቃለህ? አዎ ሄጃለሁ። የኢትዮጵያ አየር መንገድ ከኢትዮጵያ ውጭ ሄዶ ያውቃል? አዎ ብዙ ቦታዎች ሄዷል። በእኛ ቤት በኩል ሲያልፉ አይታቸው ታውቃለህ? አዎ ባለፈው ቅዳሜ ሲያልፉ አይቻቸዋለሁ። መኪናህን አረንጓዴ ቀለም ቀብተህ ታውቃለህ? የለም፣ ቀብቸው አላውቅም። ራስህን አሞህ ያውቃል? ከአንድ ዓመት በፊት ያመኝ ነበር። ቤታችሁን በዚህ ዓመት አሳድሳችሁት ታውቃላችሁ? አዎ፣ አሳድሰነው ነበር። እንግሊዝኛ ቋንቋ አስተምረህ ታውቃለህ? አዎ፣ አንድ ዓመት አስተምሬያለሁ። በአማርኛ እንደ አይነት ድርሰት አዘጋጅተህ ታውቃለህ? አዎ፣ አዘጋጅቻለሁ። አሜሪካ ከመጣህ ቤተ ክርስቲያን ሄደህ ታውቃለህ? አዎ፣ ብዙ ጊዜ ሄጃለሁ። ጋራዥ ውጭ ሰርተህ ታውቃለህ? አሁን የምሰራው ጋራዥ ውስጥ ነው። ከኢትዮጵያ ከመጣህ ጀምሮ ወደ አገርህ ደብዳቤ ጽፈህ ታውቃለህ? ብዙ ጊዜ ጽፌ አላውቅም። በፈረስ ተጉዘህ ታውቃለህ? አዎ ተጒዥ አለሁ። ከዚህ በፊት እዚህ መጥተህ ታውቃለህ? የለም መጥቻ አላውቅም። በአማርኛ የተጻፈ መጽሐፍ አንብበህ ታውቃለህ? አዎ፣ ብዙ ጊዜ አንብቤአለሁ። ለውጭ ጉዳይ ሚኒስቴር ሥራ ሰርተው ያውቃሉ? የዛሬ ዓመት ለአስር ሳምንት ያህል ሰርቻለሁ። ከወዳጆቹ ጋር ኖሮ ያውቃል። ስራ ከመጀመሩ በፊት ከወዳጆቹ ጋር ይኖር ነበር። ናራቲቭ ድርሰት። ተራራው ወንዙን ያዋስነዋል። አዋሰነ፣ ማዋሰን፣ ያዋስናል። መሬቴ ሁለት ሺህ ብር ተገመተ። መገመት። በሸለቆው ውስጥ ብዙ ፍራፍሬ ይበቅላል። ብዙ ወንዞች ወደ ባህር ይፈሳሉ። መፍሰስ። የአገሩን ጠባይ ማወቅ ይጠቅማል። የዋሽንግቶን አየር ጠባይ መጥፎ ነው። ዝቅ ባለ ቦታ እኖራለሁ። ዝቅ ማለት። ኢትዮጵያ የምትገኘው በሰሜን ምስራቅ አፍሪቃ ውስጥ ነው። የሚያዋስኗትም አገሮች በሰሜንና በምዕራብ ሱዳን፣ በደቡብ ኬንያ፣ በምስራቅ ቀይ ባህርና የሶማሌ ሪፐብሊክ ናቸው። የኢትዮጵያ ስፋት አራት መቶ ሰማንያ ሺህ ስኩዌር ማይሎች ሲሆን የሕዝቧ ቁጥር በሀያና በሀያ ሁለት ሚሊዮን መካከል ይገመታል። በኢትዮጵያ ውስጥ ብዙ ወንዞች ይፈሳሉ። የኢትዮጵያ የአየር ጠባይ በሶስት ክፍሎች ይከፈላል። የመጀመሪያው ክፍል ደጋ ይባላል። ይህም ክፍል በጣም ከፍተኛና ቀዝቃዛ ነው። ሁለተኛው ክፍል ወይና ደጋ ይባላል። የዚህ ቦታ አየር በጣም ጥሩና ለጤና ተስማሚ ነው። ሦስተኛው ክፍል ቆላ ይባላል። ይህ ቦታ ዝቅ ያለና አየሩ ሙቀት ነው። ጥያቄዎች። ኢትዮጵያ የምትገኘው የት ነው? ኢትዮጵያን የሚያዋስኗት እነማን ናቸው? ሱዳን የሚገኘው ከኢትዮጵያ ምስራቅ ነው። የኢትዮጵያ ስፋት ስንት ነው? በኢትዮጵያ ውስጥ ስንት ህዝብ ይገኛል? በኢትዮጵያ ውስጥ ብዙ ተራራዎች ይገኛሉ። ስንት የአየር ጠባዮች ይገኛሉ? ስማቸውን ጥራ። ደጋው ከወይና ደጋው በምን ይለያያል? የቆላውን የቆላውንና የደጋውን ልዩነት አስረዳ። በኢትዮጵያ ውስጥ በየትኛው ክፍል ለመኖር ትወዳለህ? This is the end of Unit 37.